በደቡብ የመን በሺያ ሁቲ አማጺያኑና በአገሪቱ ፕሬዚዳንት ታማኝ ኃይሎች መካከል ከባድ ውጊያ እየተካሄደ ነው። በሳውዲ አረቢያ የሚመራው ህብረት ጀቶች በሺያ ሁቲ ሸማቂዎች ይዞታዎች ላይ ላለፉት ሁለት ሳምንታት የአየር ድብደባ ሲያካሄዱ ቆይተዋል። በዚያች ድሀ ሀገር ያለው ሁኔታ እጅግ በጣም አሳሳቢ መሆኑን የእርዳታ ድርጅቶች ሲያስገነዝቡ ቆይተዋል። የመን ውስጥ በሺዎች የተቆጠሩ ስደተኞችና ስራ ለስራ ፍለጋ የፈለሱ አሉ። ቆንጅት ታየ ማምሻው ላይ በስልክ አነጋግራ ተከታዩን አጠናቅራለች። ከተማዋ ኤደን በአውሮፕላን እየተደበደበች ነው። ካለንበት ሽሽት ላይ ነን። የምንሸሽበት አተን እንጂ እዚህ ቦታ ብንሄድ እንተርፋለን ብለን አይደለም። ወደ አገኘነው ነው የምንሄደው። ወደ ሶስት መቶ እንሆናለን ብለውኛል። ስደተኛው ከሀገር የወጣሁት ከመንግስት ጋር ባለኝ ችግር ነውና ስሜን አትግለጪም ብለውኛል አሁን አዳምጡ እስቲ። በአይሮፕላን እየተመታ ነው። በጣም ኃይለኛ ምት ነው። ካለንበት ቦታ ተነቅለ ወደ ቦታ እየሸሸን ነው። ምግብ የለንም፣ ውሃ የለን፣ እንትን ማለት መጠለያ የለንም። የትም መግብ አጥተን እኛ እያ በችግር እየተጋለጥ ነው። በአሁኑ ሰዓት ከተማ ውስጥ ናችሁ ወይስ ከተማ ውስጥ? በሳሲን የምትባል ቦታ። እሺ፣ ስደተኛ ካምፕ ነው ያላችሁት ወይስ ከተማ ውስጥ ነው እንዲሁ የሚኖሩት? ስደተኛ ካምፕ ውስጥ አልገባንም እስካሁን፣ አላገኘም ጠይቀን ነበር፣ እስካሁን አልተሰጠንም። መንቀሳቀስ ሸፈጠን እንግዲህ አሁን በሳትን ውስጥ ቁጭ ብለን ከክራይ አተባረን ነው። በቤት እንትን ክራይ ነው የምንቀመጠው አሁን ከዛ ሆቴል እንግዲህ የምንከፍለው አተ ውጭ እየተሰቃየ ነው ከልጆችና ከሽማግሌዎች ከሴቶች ጋር። ምን ያህል ትሆናላችሁ? ሴቶች ህጻናት አሉባችሁ? ሴቶች ህጻናት አለባቸውም። ቢያንስ ከሶስት መቶ ሰው በላይ ነው። ከተማው እየተደበደበ ነው በአሁኑ ሰዓት ነው ያሉኝ። አሁን ከእኛ ከእኛ እንግዲህ ስንት ሊበል እንግዲህ መቶ ሜትር የማይርቀው በአይሮፕላን መታጃ ብድጋ ሰው በታንክ ስተንትል ተነሳ እና ሰው ከቤት ወጥቶ ሸሽ። አሁን ወዴት ነው ወዴት ነው እየሄዳችሁ ያላችሁት? ወዴት ነው የምትሸሹት? የሚረዳችሁ አሁን ከሰች ቦታ እንግዲህ ሆነ ብሎክ ብሎክ አለ። በብሎክ ናለው ቤት ከተማው ከተመታው ብሎክ ወደ ሁለተኛ ብሎክ እየተሻገር ነው። አሁን ሸሽቴ የምናደርገው ሲያጠማን ወዴት አቅጣጫ ወይም ምንም የምናውቀው ነገር የለም። እኛ አሁን ለምሳሌ ከተማ በብሎክ ነው አለው በመስመር ነው አለው ከተመጣው መስመር ወደ ሁለተኛ መስመር እየሸሸን ነው። ዝም ብለን ብቻ እንግዲህ ደንግጠን ነው ከቤት ወጥተን። አይሮፕላን አጠገባችን ሲመጣ ከፍተኛ ተኩስ ነው። አሁን እንግዲህ ሰውም ደግሞ የምለው እንደ አንድ ቦታ እንዳትሰባሰቡ ብያሉ። እንግዲህ አሁን ሕፃን አለው ከህጻኑ ጋር ሽማግሌው፣ ህፃኑ፣ ሴቱ ራሱ ልብስ ማልበስ በሩን እንኳን ማዝጋት አቃተን፣ ሸሸን። አሁን ሁን ትትን አሁን እየመሸ ነው ነው እንዴት ነው ሰዓቱ? ምን ሰዓት ነው? አሁን እየመጣ ትናንሹ ትኩስ ይሄዳል፣ ግን አይሮፕላን ይደገማል። ጠብቆ ትንሽ እትስ ጠብቆ ትሰማለች። ድንጋጤ ራሰኛ አሁን እኛ ያክላል። ልብ እየተንቀጠቀጠ ነው ከድንጋጤ ርሰት የተነሳ። ምን ያህል ነው ቤተሰቡ? ባለቤት አሎት? ልጆች አሎት? የምን ያህል እድሜ ሰው ነት አሁን ለምሳሌ ቤተሰብ ያለው ለምሳሌ አምስት ቤተሰብ ያለው ስድስት ያለው ህጻነቶች ያለው አሉ። እኛ እነዚህ ደግሞ ከአርባ ከአምሳ አመት ዕድሜ የሚሆኑ ሰዎች ናቸው፣ ትላልቅ ሰዎች። እሺ የእርስዎን ቤተሰብ እስቲ ንገሩኝ። ልጆች አሉ? ባለቤቱ አሉ? የኔን እ እኔ አምስት ልጆች አለኝ። ስሜ ከተሀጅ ነው የሚባለው። አሁን ያውልህ ትሰማለች። ስንቱን ያውልሽ። የሚታያችሁ ነገር አለ? አዎ፣ አይሮፕላኑ እያየን እኮ ነው። አይሮፕላኑ እየሸሸን አሁን ይመተናል በሚል እየፈረን ነው በምን ያህል ርቀት ነው የሚታየው? የሚታያችሁ ድብደባው። አሁን እንግዲህ ወደ ሰማይ ስናየው እኛ ላይ ይመስላል፣ ግን ድብደባው ትንሽ ቢያንስ እንጂ አንድ ሁለት መቶ ሶስት መቶ ሜትር በላይ አይሆንም። አሁን የተመጣው መጀመሪያ ማለት ነው። ወደ ገበያም መሄድም የሚበላም ለመፈለግ ውሃም ምንም ችግር ላይ ያለ ነው ብለው ነበር። ዛሬ አሁን ያለ ሱቅ በሙሉ ተዘግቷል። ከዛሬ አስራ ሶስት ቀን ነው ነው ሱቅ በሙሉ ተዘግቷል። ሰው ከውጭ ማግዛት አይቻልም። ስትገዢ ደግሞ ሰው ስት- ሱቅ ስትገቢ ማለት ሱቁ ቆ ስትገቢ እየተዘገብህ የምትፈልገውን ገዝተሽ ስትወጪ ደግሞ እያየሽ እየጠፈበት አለ አውጠኝ ብያለሽ እኮ ነው የምትሄጂው። ምንም ማግዛት አትችልም። በጣም ጭንቅ እኮ ነው። ሰው እንደዚህ ሲረበሽ ደግሞ ስርቀት አለ፣ ይሰራ ሌባ አለ ይሰርቃል። ምን ይላል መረባበሻ አለ። ሰው ሸሽቶ ይሸሻል። የኢትዮጵያ መንግስት የአገሩን ዜጎች ለማውጣት ኮሚቴ አቋቁሞ እየተንቀሳቀሰ ነው ተብሎ ነበረ። የሰማችሁት ነገር አለ? ወደ እናንተ የደረሰ መረጃ ማስታወቂያ አለ? እኛ እንደ ደር እሱን ነገር ደርሶናል፣ ግን እኛ ከአገር እንትን በስደተኝነት ነወጦ ትንሽ ከመንግስት ጋር ቀራን፣ ችግር አለን። ወደ ሀገር መመለስ አንችልን። በችግር ነው ከሀገር ወጠነኛ ያንን ነገር ሰምተናል፣ ግን አሁን እሱን ነገር እሱንም ደግሞ አቆሙ። ለምሳሌ በዩን ስል የሌሉ የዩኤንው ስደተኝነት ያልጠየቁ አሁን ወደ እንትን እየመለሱ ተመዝግቦ ነበር ግን አቆሙት። አሁን አይደል? ስለዚህ አሁን እርስዎ ወደ ኢትዮጵያ መመለስ አይፈልጉም? አንችልም አንችልም መመለስ አንችልም። ብንችልማ መጀመሪያ እንመለስ ነበር። አሁን አንችልም መመለስ የማንችልም። አሁን አሁን አስራ ሶስት አመት ነ እሺ፣ አሁን ባሉበት ሁኔታ ውስጥ የትኛውስ አካል ነው ወደ ሌላ ቦታ በዚህ ጦርነት ውስጥ የሚወስዶት

አምስት ህጻናት ልጆቻቸውን ይዘው ሽሽት ላይ ያሉት ደግሞ ስላሉበት የጭንቅ ሁኔታ ለኦሮምኛ ክፍል ባልደረቦቻችን ተናግረዋል። ቀድሞውንም በስደት የሆነ ያልሆነውን ስራ እየሰራን እየተላላክን ነበረ፣ መኖሪያም የለንም፣ መስጊድ ደጃፍ ነበር የምንጠለለው፣ አሁን ደግሞ ይባስ ብሎ ጦርነት ሆነ ብለው በከባድ ፍርሃት ውስጥ ያሉ ናቸው ልጆቼን ፈልጉልኝ፣ የት ናቸው? ከሰማይ ይተኮሳል። እኔ ወደ ልጆቼ ልሂድ። ከላይ እንደ እሳት ነው የሚወርደው። ምን እንደሆነ አናውቅም ነው ሲሉ የተሰሙት። ወደ ሀገር መመለስ እንደማይፈልጉ ስጋት እንዳላቸው ነው እሳቸውም የተናገሩት። ስላሉበት የጭንቅ ሁኔታ፣ ቀድሞውም ስለነበሩበት ኑሮ ሰፋ አድርገው ነው ያወሱት። በነገ የቤተሰብ ፕሮግራም እመለስበታለሁ። ቀደም ያሉት ስደተኛ ጠይቁልን ያሉትን ዩኤንኤችሲአርን ማምሻውን ለማግኘት ሞክረናል። በየመን የድርጅቱን የማህበረሰባዊ አገልግሎት ተጠሪ አይሻ ሰኢድን በቴሌፎን አግኝቻቸው ነበረ። ነገር ግን እሳቸውም እኔም ራሴ በሽሽት ላይ ነኝና አሁን ያለሁበት ሁኔታ አይመችም፣ በኢሜል ማብራሪያ ሰጣለሁ ብለዋል። እንዳገኘ እናቀርባለን። ይሁን እንጂ ባለፈው ሳምንት የኦሮምኛ ክፍል ባልደረቦቻችን አነጋግሯቸው ነበርና ከከተሞች ውጭ በስደተኛ ካምፖች ላሉት የምግብ፣ የሕክምና፣ የመጠለያና የመሳሰለውን እርዳታ እናደርጋለን። ከተሞች ውስጥ የሚገኙትን አስመልክቶ ግን ያው የአገሬው ሰው እንደሚሆነው ነው የሚሆኑት ማለታቸው ተጠቅሷል። አሁን ሁኔታው እየከፋ በመምጣቱ እንደተሰማው የተለወጠ የአሰራር ነገር ካለ ተጠሪዋን እንጠይቃለን። ስደተኞቹ እንዳሉን የአገሩ ሰዎች በቁጥር ጥቂት የቀሩ ይኖሩ እንደሆነ ነው እንጂ ሁሉም አደንን ጥለው ወጥተዋል። የሌሎች ሀገር ስደተኞችም እየወጡ መሆናቸውን ነግረውናል።